የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ አድማጮቻችን ከአሜሪካ ድምፅ ራዲዮ የጋቢና ቪኦኤ የቀጥታ ስርጭት ጀምረ አብራችሁን ካመሻችሁ ከምትሰሟቸው ጉዳዮች መካከል

ከዚህ በፊት በማንኛውም ኢንተርኔት ማግኘት የማንችላቸው የጽሁፎች በዚህ ማዕከል ማግኘት ችለናል። በተጨማሪም ደግሞ የተለያዩ ስልጠናዎች አዲስ አበባ የሚሰጡ ልክ ኮርኖሩ ከተከፈተ በኋላ ግን እዚህም አክሰስ ማድረግ የቻልንባቸው መንገዶች አሉ።

የመቀሌ ዩኒቨርሲቲ ተማሪ የሆነውን ሳሙኤል ገብረ ማርያምን ነው ደግሞ አሁን የሰማ ነው። መቀሌ ላይ አሜሪካን ኮርነር የሚባል ስፍራ አለ። ስለ ስፍራው ርባና ከተናገረው የተቀነጨበ ነው። ቆየት ብለን ሙሉ ጉዳዩን በተመሳሳይ እንሰማለን። የሙዚቃ ግብዣና ተጨማሪ ጉዳዮችም አሉን። በመስተንግዶ ሀብታሙ ስዩም ብሬያቸው አመሻለሁ። ከሁሉም በፊት ግን አጫጭር የዓለም ዜናዎችን በመቀጠል እናሰማችኋለን። ኤደን ገረባ

በኢትዮጵያ የሚኖር ማንኛውም ግለሰብ እና ቡድን በሀገሪቱ ሕግና በፈረመቻቸው ዓለም አቀፍ ሕግጋት ጭምር እንዲገዛ ማድረጊያው ጊዜ ዛሬ ነው ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አሳሰበ። ፓርቲው በአማራ ክልል መንግስት በኩል የተላኩ ወጣቶች እና የአብን አባላት አንድ ላይ በመቀናጀት በጎንደር ከተማ ስብሰባ እንዳናካሄድ እክል ፈጥረውብናል ሲል ዛሬ ረፋድ ላይ በሰጠው ጋዜጣዊ መግለጫ ከሷል። ኢዜማ ባወጣው መግለጫ መሰረት ግርግር ፈጥረው የራሳቸውን

ፍላጎት በኃይል ለመጫን የሚፍጨረጨሩ ቡድኖችና ግለሰቦች በመኖራቸው ሁሉም የድርሻውን ማድረግ ግዴታው ቢሆንም፣ ጥፋተኞችን ለፍትህ በማቅረቡ ረገድ ግን መንግስት ትልቁን ድርሻ ይወስዳል ብለዋል የፓርቲው ሊቀመንበር አቶ የሽዋስ አሰፋ። መንግስት ጸጥታ የማስከበር አቅም አንሶታል ወይ ችሎታ የለውም ወይም ኢንፍራስትራክቸሩ የለውም አይደለም። ከፍተኛ የሆነ ቸልተኝነት ይታያል። ትናንት ተናግረናል። ከትናንት ወዲያ ተናግረናል። ያጠፉ ሰዎች

ሻሸመኔ ላይ፣ ባህር ዳር ላይ በመሳሰሉት ቦታ ቢቀጡ ኖሮ ዛሬ ይሄ አይቀጥልም ነበር። ይሄን ነገር ዛሬ በቃ አካላል ነው እየሰፋ ይሄዳል። ይሄንን መቋቋም የሚችል ምንም አይነት አደረጃጀት፣ የመንግስትን መዋቅር መቋቋም የሚችል ሌላ አደረጃጀት የለም። አሁን ያለው ቸልተኝነትና ነገሮችን ዝም ብሎ ማለፍ ነው እና ይሄ መታረም አለበት የሚል ነው። በተጨማሪም ፓርቲው በደንቢ ዶሎ የታገቱትን ተማሪዎች በማስለቀቁ ሂደት መንግስት ኃላፊነቱን እንዲወጣም ጠይቋል። ዘገባውን ያደረሰን መለስካቸው አምሃ ነው።

ከሁለት መቶ በላይ ሰራተኞች ያሉትና በአፋር ክልል የሚገኘው የከሰም ስኳር ፋብሪካ በሰራተኞች ስራ ማቆም አድማ ምክንያት ላለፉት ሁለት ቀናት ስራ አቁሟል። ቅሬታ ያደረባቸው ሰራተኞች ፋብሪካው ሲገነባ ቃል የተገቡ መሰረተ ልማቶች ይሟሉ፣ መዋቅራዊ ማሻሻያዎች ተግባራዊ ይሆኑ የሚሉ ጥያቄዎች አሏቸው።

በዚህም የተነሳ ለስኳር ግብአት የሚሆኑ የሸንኮራ አገዳ የሚያንቀሳቀሱ መኪኖችም እንዳይንቀሳቀሱ መንገድ ተዘግቶባቸዋል። ሰራተኞቹ ፋብሪካው ሲከፈት ተጠቃሚ ይሆናል የተባለው ማህበረሰብ ተጠቃሚ አልሆነም፣ ቃል በተገባልንም መሰረት የንጹህ መጠጥ ውሃ አቅርቦት፣ የሆስፒታልና የትምህርት ቤቶች ግንባታም አልተደረገም፣ ይባስ ብሎም ላለፉት አምስት ዓመታት የሰሩ ሰራተኞች የሶስት ወር ኮንትራት ብቻ እየተሰጣቸው ነው የሚሰሩት ሲሉ

ከሷል። በሌላ በኩል የስኳር ኮርፖሬሽን ችግሩን ለመፍታት ጥረት ይደረጋል፣ ግን መብትን መጠየቅ ስራን በማስተጓገል መሆን አልነበረበትም ሲል ምላሽ ሰጥቷል። ዘገባውን ያደረሰን መስፍን አድራጌ ነው።

ቻይና በአሁን ሰዓት አስር ሺህ የኮሮና ቫይረስ በሽተኞች እንዳሏት አረጋግጣለች። ቫይረሱ ቻይና የገባው ከጥቂት ወራት በፊት ሲሆን እስካሁን ባለው ጊዜ ሁለት መቶ አስራ ሶስት ሰዎች መሞታቸው ታውቋል። የዓለም የጤና ድርጅት በዓለም ዙሪያ የተዛመተው ኮሮና ቫይረስ በዓለም አቀፍ ደረጃ አስቸኳይ የጤና ሁኔታ ነው በመሆኑም ዓለም አቀፍ

ምላሽ ያስፈልገዋል ሲል ጠቁሟል። የትራምፕ አስተዳደር አሜሪካውያን ወደ ቻይና እንዳይጓዙም አስጠንቅቋል። ብሪታንያ ውስጥ አንድ ቤተሰብ አባላት የሆኑ ሁለት የኮሮና ቫይረስ በሽተኞች መገኘታቸውም ተረጋግጧል። ሁለቱ በሽተኞች ከሀገሪቱ ብሔራዊ የጤና አገልግሎት ልዩ ሕክምና እየተደረገላቸው መሆኑንም ዋናው የብሪታንያ የሕክምና ኃላፊ ክሪስ ዊትኒ ተናግረዋል።

በሌላ በኩል በተያያዥ ብሪታንያ ውስጥ በጥቂት የድምፅ አብላጫ ሀገሪቱ ከአውሮፓ ህብረት አባልነት እንድትወጣ ከተወሰነ ወደ አራት ዓመታት ተጠግቷል። ብሪታንያ ከህብረቱ እንድትፋታ ሲታገሉ የነበሩት ዜጎች የነጻነት ቀን ያሉት እለት እውን የሆነው ግን ገና ዛሬ ነው። ከፍተኛ ደስታ እንደተሰማቸውም ታውቋል። ራሳችንን የምናስተዳድር ነጻና መደበኛ ሀገር ወደ መሆን ተመልሰናል። ህዝበኝነት አሸንፈዋል ብሏል ኒጌል ፋራጅ። ፋራጅ ከ27 ዓመታት በላይ ለዚህ ጊዜ ብሪታንያ ከህብረቱ

በጣም ሲታገሉ እንደነበረ ተዘግቧል። በአውሮፓ ህብረት አባል ሀገሮች የሚኖሩባት የብሪታኒያ ዜጎች ግን የሀዘን እለት ነው ተብሏል። አድማጮች ለሰዓቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሬ ጋቢና ፕሮግራሞች ጋር አብራቸው አምሹ።

ኤደን፣ እናመሰግናለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለ ሆናችሁም እናመሰግናለን። አሁን ወደ ቆዳሚው ጉዳይ እንሻገር።

በየዓመቱ የካቲት 23 ቀን የሚከበረውን የአድዋ ድል በዓል ለመዘከር የአድዋ ድል አድራጊ አባቶች ያለፉበትን መንገድ በማየትና ታሪክን በመዘከር የእግር ጉዞ የሚያደርጉት የጉዞ አድዋ ተጓዦች ለሰባተኛ ጊዜ መንገድ ጀምረዋል። ኤደን ገረመው የመርሃ ግብሩን መሥራችና አስተባባሪ ያሬድ ሹመቴን አግኝታ ተከታዩን አስተናድታለች።

ከዛሬ 124 ዓመታት በፊት ኢትዮጵያውያን አባቶችና እናቶች ወደ አድዋ በመትበብ በቅኝ ግዛት ሊያስገብራቸው የመጣውን የጣሊያን ጦር አድዋ ላይ ድል በመምታት ለኢትዮጵያውያንና በመላው ዓለም ለሚገኙ አፍሪካውያን እንዲሁም ጥቁር ሕዝቦች የተስፋና የኩራት ምንጭ የሆነ የአድዋን ድል አስመዝግበዋል።

ይህ የድል በዓል መታሰቢያ ታዲያ በየአመቱ የካቲት 23 ቀን በአገር አቀፍ ደረጃ ይከበራል። ይህን የድል ቀን ከአመታዊ የእረፍት ቀን በዘለለ አገራዊ ኩራት በመሆኑ ሊዘከርና ለታሪክም ሊታወስ ይገባዋል ያሉ ወጣቶች ዘንድሮ ለሰባተኛ ጊዜ ጉዞ አድዋ የተሰኘ የእግር ጉዞ በመጓዝ ላይ ይገኛሉ። የዚህ ጉዞ መስራችና አስተባባሪ ይነቃቸው ሽመቴ

አዲስ አበባ ላይ ተጀምሮ በሶሎዳ ተራራ ላይ ስለሚፈጸመው ስለ ጉዞ አድዋ እንዲህ ይላል። ጉዞ አድዋ የተጀመረ ጊዜ አንስቶ በየአመቱ እያደገ መጥቶ በስልሳ ሶስት ሰዎች የሚዘጋጅ ጉዞ ነው። የተቻለ መጠን በተለይም ደግሞ ተተኪው ትውልድ እነሱ በሄዱበትን መንገድ ፈለክ በመከተል ምን ነበረ የድሉ ሚስጥር ቢለው አላተናል አለ ድል መሆን አንችልም። አንዳንድ ጊዜ ድል ሲባል ድሉ ብቻ ሳይሆን

ወደ ድሉም ለመሄድ የተከፈሉትን የተወጡትን ገደላ ገደል እና ከፈለውን ዋጋ በሙሉ በማሰብ ብዙ እውቀትና ብዙ ትምህርት ማግኘት ይቻላል። ትብብር የታየበት አስገራሚ ቅድመ ዝግጅት የታየበት ስለሆነ አንዱ ከእውቀት ማሸጋገር አንጻር የሚቀርብን ምስጢሩን አለማወቅ ይቀርብናል። ሌላው አሁን ላለንበት የሀገረ መንግስትን ምስረት ጋር በተያያዙ በጣም መልስ መሆን የሚችለው የሀገራ ድል በዓል ነው።

ወንድም ሴቱም የሄደበት ብለሽ የምታቆሚው ወይም ህጻናትም አዋቂዎችም የሄዱበት ብለሽ የምታቆሚው አይደለም። ስለዚህ ከአድዋ በላይ ለኢትዮጵያዊነት የሚያስተሳስር ምንም ገመድ ማግኘት አይቻልም። ሀገረ መንግስት ግንባታው የበለጠ

አዎንታዊ መልክ እንዲይዝ ለማድረግ ትልቅ አስተዋጽኦ አለው። ተጓዦች በሚያልፉባቸው ከተሞች በሙሉ ደማቅ አቀባበል እንደሚጠብቃቸው የሚናገረው ያሬድ ጉዞ አድካሚ ያለመሆኑና እንዲሁም ታሪካዊ መዘክሮች የሚዘከሩበት መጽሐፍቶች የሚነበቡበት የጉዞ ትምህርት ቤት መሆኑንም ያክላል። ዋ እጅጋ የንሽብር አባውን እንደምትገልጸው አቶዋ ዛሬና አላነች። እንግዲህ ስለ ትላንት ስናወራ ዛዷ ዘንድሮ የጀመር ነው

ጥር ዘጠኝ ቀን አንስቶ ነው። አርባ ስድስት ቀናት ይሰጃል ጉዞ። በእነዚህ አርባ ስድስት ቀናቶች ውስጥ በርካታ መጽሐፎች ይዘን ነው የምንጓዘው። በቡድን ንባብና ገለጠ ማድረግ በካሪኩለም ተቀምጦ ትምህርት ተጓዦች የሚያገኙበት ስነስርአት አለን። እውቀትን የአድዋ እውቀትን ተጓዦች ይዘው እንዲመለሱ የሚያደርግ ጉዞ ነው የምናደርገው። በጣም ታሪካዊ ቦታዎችን የሚያካትት ነው ይሄ ጉዞ ከደሴ ከንጉስ ሚካኤል

አገር አንስቶ የውጫሌ ውል የተፈረመበት ውጫሌ ስማ ንጉስ ቦታ አላማጣ፣ ሐሸንጌ፣ አምባ አላጌ ወይም አምባ አላጌ ይባላል፣ እንዳ ኢየሱስ፣ መቀሌ እነዚህ ከተማዎች በሙሉ የጉብኝትና ታሪካዊ ጉዞ አካል የሆኑት ማለት ነው። ከጀመረበት ቀን አንስቶ እስከ መጨረሻ ድረስ የለው የጉዞ መስመር አዳሮች የሚካሄዱት በሙሉ በተለይ ካለፉት ሶስት አመታት ወደዚህ ሁሉም ተጓዥ

የሚያድረው ምርጫችንም የሆነ የትምህርት ተቋማት ነው። ተማሪዎችን ማግኘት እንፈልጋለን፣ ማነፋፋት እንፈልጋለን። ስለዚህ የመማሪያ ጠርጴዛ ወንበሮችን አውጥተን የመተኛ ከረጢታችን ስሊፒንግ ዋዝ ውስጥ ገብተን ነው የምንተኛው። አልፎ አልፎ ግን

በጣም ቤተሰብ የሆኑን ሰፊ ሰው ማስተናገድ የሚችሉ ቤተሰቦች በተለይ በገጠሩ አካባቢ እያፈራን መጥተናል። ለምሳሌ ባለፉት ስድስት ዓመታት የምናርፍበት ቤተሰብ የሆኑን የገጠር ገበሬዎች አሉ። በጣም በጣም ደስተኛ ሆነው ሁልጊዜ ደግሰው በጋር ከሚቀበሉን ማለት ነው። ይህን ቀላል ነገር አይደለም፣ ፍጡር የሚሰጥ ነገር ነው። በጣም አስደሳች ነው። ሁልጊዜም በዋክተን የምንመጣባቸው ነገሮች በብዛት በገጠሩ አካባቢ በተለይ የእንግዳ ተቀባይነት ባህል አሁንም ድረስ እንደውም እየገነነ መምጣቱ በጣም ደስ

ማለት ነው። በዘንድሮ የእግር ጉዞ ከስልሳ ሶስት ተጓዦች መካከል ዘጠኙ ሴቶች ናቸው። ከእነሱ መካከል ሁለቱ የማዋራት እድል ገጥሞ ነበረ። ጉዞውን ለምን መጓዝ እንደፈለጉ እና በጉዞ ላይ ምን እንዳገኙ ጠይቂያቸው እንደሚከተለው መልሰውልኛል። ትግስት ግርማ ይባላል። የመጣወት ከአዲስ አበባ ነው። ጉዞ አድዋ የሄድኩበት ምክንያት ኢትዮጵያ እየሄደችበት ያለው መንገድ ደስ ስለማይል አንድ የሚያደርገን ደግሞ አንድ የጋራ ታሪክ አለን፣ ሰላም ለኢትዮጵያ እንዲመጣልን ፍቅርን ለመስበክ ነው።

ጉዞ አድዋ አንድ ሄድ የገፋፋኝ ውስጤ ስ ማለት ነው። ያው ጉዞው ይከብዳል ትንሽ፣ ግን ደስ ይላል በሞራል ነው። ማንም ሰው ወደኋላ የሚቀር የለም። አባባ ወተን ወደ ገጠራማው ከፈል ስንገባ የሰው ያለው የድጋፍ ስሜት በርቱ፣ አይዟችሁ በየመንገዱ ነው የሚመርቁን። በዛ ላይ እና ደስ ይላል። ያ እኔ የመጣሁት ከትሴቷ ነው ሙሉ ስሜ ተጌዎችስቶላ ይባላል። እኔ አነሳሳኝ በዚህ አድዋ ጉዞ ላይ ሁላችንም ፍቅርን ሰላምን እየሰበከ ስሬን ይሰን

ደስ ያለኝ ነገር ደግሞ ክላክሱ የሚያደርጉልን በርቶ ሚሊዮንና በጣም ነደስ ያሬድ ይህንን ጉዞ ለመካፈል ከ18 ዓመት ስምንት አመት በላይ መሆንና በሙሉ ጤና ላይ መገኘት ብቻ የሚያስፈልግ መሆኑን ጠቅሶ ሙሉ ለሙሉ ወጪው እየተሸፈነ ያለውም የጉዞ ደጋፊዎች በሆኑ ለጋሾች መሆኑን አጫውቶኛል። ሲያጠቃልልም እያንዳንዱ ቀን የአድዋ ድል ውጤት በመሆኑ ቀድሞ እንኳን አደረሳችሁ የሚል መልእክት ማስተላለፍ እንደሚፈልግ ተናግሯል። ለአሜሪካ ድምጽ ሬዲዮ

ኤደን ገረመው ዋሽንግተን ዲሲ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየደረሰ ያለው። አሁን ደግሞ በመቀጠል ወደ ሰሜን ኢትዮጵያዊቷ መቀለ ከተማ እናምራለን። ዘጋቢያችን ሙልጌታ አጽባ ወጣቶችን ከመረጃና ቴክኖሎጂ ጋር እያቀራረበ ስለሚገኘው መቀለ አሜሪካን ኮርነር የሚባል ስፍራ ይነግረናል።

በመቀለ ዩኒቨርሲቲ ዓዲ ሓቂ ግቢ በተሰራው በዚህ ማዕከል ሲጠቀም ያገኘው ሳሙኤል ገብረ ማርያም በዩኒቨርሲቲ የሁለተኛ ዲግሪ ተማሪ ነው። ማዕከሉ በመከፈቱ በቀላሉ ለትምህርቱ አጋዥ የሆኑ መጽሐፍት ለማግኘት እንዳገዘው ገልጿል። መቀለ አሜሪካ ኮርነር በመከፈቱ እዚህ በጣም ብዙ የምናገኘው ጥቅሞች አሉ። እንደ ተማሪ በኩል ብናየው ኢ ላይብሬሪ የሚባል የላብሬሪ ልክ እንደ ላፕቶፕ ተጠቅመ

ዳታ ቤዝ አሜሪካ ያለው ዲፍረንት አርቲክሎች፣ ጽሁፎች፣ ሜጋዚን ዳውንሎድ ማድረግ የምንችልባቸው መንገዶች አሉ ና ይህኛው በጣም ትልቅ ከዚህ በፊት በማንኛውም ኢንተርኔት ማግኘት የማንችላቸው የጽሁፎች በዚህ ማዕከል ማግኘት ችለናል።

በተጨማሪም ደግሞ የተለያዩ ስልጠናዎች አዲስ አበባ የሚሰጡ ልክ ኮርኖር ከተከፈተ በኋላ ግን እዚህም አክሰስ ማድረግ የቻልባቸውን መንገዶች አሉ ና በጣም ለተማሪም በመቀሌ የሚኖር ወጣትም ልክ እንደ አዲሽናል አሴት በመሆኑ በጣም ደስ የሚል ማዕከል ነው። ና በጣም ደስ ብሎናል። ዳንኤል ሙዘመል የተባለ የዘጠነኛ ክፍል ተማሪ በበኩሉ ማዕከ ዩኒቨርሲቲው ግቢ ውጭ ላሉ የማህበረሰብ ክፍል እንዲጠቀሙ ክፍት በመሆኑ ደስተኛ ነኝ ብሏል።

በአሜሪካን ኮርነር በአካባቢው ሊያገኛቸው የማይችል የሳይንስ መሰሪያዎች መሳሪያዎችና መጽሕፍቶችም አግኝቻለሁ ሲል ገልጿል። እንደኔ አይነት ያሉ ተማሪዎች ብዙ ኢንተረስት ያላቸው ተማሪዎች አሉ። በሳይንስ ሳይንስ ፌር ላይ በጣም ማት ተማሪዎች አውቃለሁ እና እነሱ እዚህ ዴሞንስትሬት እንዲሰሩ በጣም ትልቅ ቦታ ስለተከፈተላቸው ደስ ብሎኛል። እቃል እጠቀማለሁ እዚህ መተን ብዙ ብዙ ነገር እጠቀማለሁ እና ኮርሽፕ ለመሞከር ከፈለክ ደግሞ አምስት ቴፖች አሉ እነሱ ምናምን ትሬኒንግ ይሰጣል። ከዛ ሌላ ደግሞ ስለ አስትሮኖመር

ስልስና ከዋክብት የተለያዩ ትምህርቶች ይሰጣል ይህ ማዕከል ባለፈው ሳምንት የአሜሪካ ውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት አምባሳደር ቲ ቦርናጅ እና በኢትዮጵያ የአሜሪካ አምባሳደር ማይክ ሬይነር በተገኙበት ነው የተመረቀው የመቀለ አሜሪካን ኮርነር አስተባባሪ አቶ ሺሻይ ዕቋር ማዕከሉ በዋናነት ወጣቶችን የሚያገለግል ነው ብለዋል ማህበረሰቡ ከሳይንስና ቴክኖሎጂ እስከ ኤንግሊሽ ላንጉጅ ማለትም በሳይንስ በቴክኖሎጂ በኢንተርፕረነርሽፕ በሊደርሽፕ

እና የመሳሰሉት ሶፍት ስኪሎች እንዲሁም በተጨማሪ በእንግሊሽ የቋንቋ ክህለቷቸውን ማሳደግ የሚችሉ ማንኛውም የማህበረሰብ አካል የሚጠቀምበት የማህበረሰብ ስፔስ ነው። ተማሪዎች በፈጠራ ስራዎች ትኩረት እንዲያደርጉ በቴክኖሎጂም እውቀታቸው እንዲያሳድጉ የሚረዳ ነው ብለዋል። አቶ ሽሻይም አዲስ ሲሆኑ የሳይንስና ቴክኖሎጂ ውጤቶቹን የታጠቀ ወይም ደግሞ የያዘ ማዕከል ነው። ስለዚህ ምናለው ካል

የተለያዩ ነገሮች አሉ። ከመጽሐፍ እንጀምር እንችላለን። አዳዲስ መጽሐፎች አሉ። አዳዲስ ልጆችን ወይም ደግሞ ተጠቃሚውን ሊጠቀም የሚችሉ የቪዲዮና የጌሞች ሲዲ እንዲሁም መጽሐፎቹም አሉት። እነዚህ የኢ ላይብረሪ አክሰስ አለ። ኢ ላይብረሪ አክሰስ ማለት ይህ በጣም በዋናነት

በዚህ በጥናትና ምርምር ላይ የሚሳተፍ ወይም ደግሞ እዛ ላይ የሚሰሩት ሊጠቅም የሚችል ከመቶዎች በላይ የአሜሪካ ዩኒቨርሲቲዎች ላይብረሪያቸውን አክሰስ ማድረግ የሚችሉበት የኢ ላይብረሪ ፕሪቪሌጆች አሉን። ይሄ ቨርቹዋል ሪያሊቲስ የምንለው አለ። ሰቨንዲ ቨርቹዋል ሪያሊቲስ አለን። ስሪዲ ፕሪንቲንግ አለ። ይሄ በጣም ትልቅ ማለት ጠቃሚ የሚባል ፕሪንተር ነው። ሰዎች

ብዙ ጊዜ ወረቀት ላይ ፕሪንት የሚደረግ ነገር ነው የምናውቀው። ይሄኛውን ግን ሶሊድ የሆነ ወይም ደግሞ አንድ ነገር ግዑዝ ነገር ስታዘው ዲዛይን አድርገህ ራሱ ግዑዝ ነገሩን ፕሪንት አድርጎ የሚሰጠን በጣም ትልቅ አጋዥ ተብሎ የሚታሰብ ማቴሪያል ነው። ስለዚህ እነዚህ በጤናውም ዙሪያ በአርኪቴክቸሩም ዙሪያ በተለያዩ ዘርፎችን

ማንም ሰው ሊያግዝ ሚበት የሚችል በጣም ትልቅ ጠቃሚ ተብሎ የሚታሰብ ማቴሪያል ነው። ተመሳሳይ ማዕከል በአዲስ አበባ፣ ድሬዳዋ፣ ባህር ዳርና ጅማ ከተሞች እንዳሉ የተናገሩት አቶ ሹሻይ መልካም ተሞክሮ ካላቸው የአሜሪካ ኮወርነር ማዕከላት ልምድ ቀስመን ነው

የከፈት ነው ሲሉ ተናግሯል። ከተከፈተ አንድ ሳምንት የሆነውን የመቅላ አሜሪካን ኮርነር ከሰኞ እስከ አርብ ሙሉ ቀን፣ ቅዳሜ ደግሞ ግማሽ ቀን ይሰራል ብለዋል። ከዩኒቨርሲቲ ዋና ተግባራቶች አንዱ የማህበረሰብ አገልግሎት መስጠት እስከሆነ ድረስ ይህኛው ለማህበረሰቡ ክፍት ሆኖ ዩኒቨርሲቲ ማህበረሰቡ ላይ ሊጫወት የሚገባው የማህበረሰብ አገልግሎት ሊያግዝ በሚችል መልኩ መሆን አለበት ብሎ ታስቦ

ለማህበረሰቡ ክፍት የሆነ ከኢምባሲው ጋር በመስማማት ህብረተሰቡን አቅም የሚገነባበት ክህሎቱ የሚያዳብርበት የህዝብ ማዕከል ነው። የመቀለ አሜሪካን ኮርነር በዩኒቨርሲቲው የሳይንስ ሙዚየም ውስጥ የሚገኝ በመሆኑ ወጣቶች አንድ ላይ ተጠቃሚ እንዲሆኑ የሚያደርግ ነው በማለትም ገልጸዋል። ለአሜሪካ ድምጽ ሙልጌታ

ጋቤና ቪኦኤ። ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አሁን የሙዚቃ አፍታ ይኖረናል። ሚካኤል በላይ ነህ፣ ሁሉም ጥሩ ይሆናል።

ቢና ቪኦኤ በፌስቡክ እንዲሁም ደግሞ በአሜሪካ ድምፅ ራዲዮ በይነ መረብ ላይ እየተሰማ ይገኛል። አብራችሁን ስለሆናችሁ እናመሰግናለን። ቀደም ብለን የሰማነው የሚካኤል በላይነህን አብረን ትጉዘናል፣ ሁሉም መልካም ይሆናል የሚለውን ሙዚቃ ነው። አብራችሁን ስለሆናችሁ በድጋሚ እናመሰግናለን። አብራችሁንም እስከ ፕሮግራሙ መጠናቀቂያ ድረስ አብራችሁን ቆዩ። አሁን ደግሞ አንድ አጭር ቴክኖሎጂ ነክ ዜና ጀባ እንላችኋለን።

በዩናይትድ ስቴትስ የኢትዮጵያ ኤምባሲ ዘመን ያፈራቸው የቴክኖሎጂ ውጤቶችን መጠቀም በመጀመሬ ለደንበኞቹ የምሰጣቸውን አገልግሎቶች ማዘመን ችያለው አገልግሎቴን የሚፈልጉ ሰዎችንም ከእንግልት እየታደግኩ ነው ብሏል። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ የኤምባሲያቸውን የመንፈቅ ዓመት እንቅስቃሴ ባወሱበት መድረክ ላይ በበይነ መረብ ላይ ማመልከቻ፣ የይለፍ ወረቀት ወይም ቪዛ መስጠት በጀመርን ጥቂት ጊዜ ውስጥ መልካም ምላሽ አግኝተናል ብለዋል። ኦንላይን ቪዛ አገልግሎት

ከተጀመረ ወዲህ ቪዛው በአካል የሚመጣበት ሁኔታ እንግልትም እንዳይኖር ስለምንፈልግ በቀላሉ ማግኘት ስለሚችሉ በሱ የበለጠ እንዲጠቀሙ እያበረታታል። በዚህ አጋጣሚ የኦንላይን ቪዛ በሀገራችን ከተጀመረ አንድ ዓመቱ ነው። በ2019 ሙሉ ዓመት ውስጥ ጠቅላላ ወደ 6000 የሚሆን ጎብኝ ነው የነበረው

ኢትዮጵያ ውስጥ ከሁሉም አገሮች ከነዛ ውስጥ 169000 የሚሆነው ኦንላይን ቪዛ ያገኛል። በአሁኑ ሰዓት ደግሞ የኦንላይን ቪዛ በ24 ሰዓት አገልግሎት እንዲኖሩ ተደርጓል። እስካሁን ድረስ በበይነ መረብ ላይ ይለፍ ወረቀት ወይም ቪዛ እንዲሰጣቸው ካመለከቱት ውስጥ 95 በመቶ የሚሆኑት ማመልከቻው ጸድቆላቸዋል። የይለፍ ወረቀቶቻቸውን በሶስት ሰዓታት ውስጥም አግኝተዋል ሲሉም አክለዋል አምባሳደሩ። ከዚህ በኋላ ተመሳሳይ አገልግሎት የሚሹ ቢኖሩ ይህን አማራጭ በመጠቀም

ከልፋት እንዲድኑ መክረዋል። አምባሳደሩ በስልክ ላይ በሚጫን መተግበሪያ አማካኝነት ውክልናን የመሰሉ አገልግሎቶችን ኤምባሲያቸው መስጠት መጀመሩም አሰራርን እንዳቀላጠፈ ተናግረዋል። እስካሁን በአጠቃላይ የ4800 የውክልና ማመልከቻዎችን እንደተቀበሉ ተናግረዋል። በመተግበሪያው በኩል የተጠየቁት ማመልከቻዎችን እጣ በተመለከተም ይህንን ብለዋል። 1715 ወይም ደግሞ ከ400 በላይ የሚሆነው በኦንላይን የተሰጠ

የሰነድ ማረጋገጥ ተግባር ነው። ይሄ የሰነድ ማረጋገጥ ተግባር ከተጀመረ በጣም አጭር ጊዜው ነው። በአጠቃላይ ከተጀመረ አስር ወር ይሆነዋል። በዚህ አስር ወር ጊዜ ውስጥ ወደ ሶስት ሺህ የሚደርሱ አገልግሎቶችን ሰጥተዋል። በዚህ ስድስት ወር አንድ ሺህ ሰባት መቶ አስራ አምስት አገልግሎት ሲሰጥ ዜሮ ኤረር ነው ምንም አይነት የአይደንቲቲ ፍራውድ የሚባለው ነገር

ያልነበረው ነው። ይህም የሆነበት ምክንያት ቴክኖሎጂው እንደዚህ አይነት ነገሮችን የመለየት አቅም ስላለው፣ ስለዚህ ይህንን በቀጣይ አጠናክሮ የመሄድ ፍላጎት አለ። አምባሳደር ፍጹም በዩናይትድ ስቴትስ ከሚገኘው የኢትዮጵያ ኤምባሲ በተጨማሪ አገልግሎቱን በሌሎች ኤምባሲዎችም ለማስፋት ፍላጎት መኖሩን አውስተዋል። ኤምባሲው ከሚጠቀምበት ኢፒኦኤ የተሰኘ መተግበሪያ የተሻለ አለኝ የሚል ወገን ካለ አብሮ ለመስራት በራቸው ክፍት መሆኑንም አክለው ተናግረዋል።

ጋቢና ቪኦኤ መደመጡን ይቀጥላል። አሁን ደግሞ ወደ ሱዳን እናቅናስቲ ባለፈው ታህሳስ ወር መጀመሪያ በሱዳን ፖሊስ በቁጥጥር ስር የዋሉ ኢትዮጵያንና ትውልደ ኢትዮጵያን አለመለቀቃቸውን በሱዳን የሚኖሩ

ዜጎች ተናግረዋል። ኢትዮጵያውያኑ በቁጥጥር ስር የዋሉት የሀገሩ ፖሊስ በህገ ወጥ በሀገሩ ይኖሩ ነበር ባላቸው የውጭ ሀገር ዜጎች ላይ እርምጃ በወሰደበት ወቅት እንደነበር ይታወሳል። ገልሞ ዳዊት ቀጣዩን ዘገባ አልኳል። ታህሳስ አንድ 2012 ዓ ም በካርቱም በሱዳን ፖሊስ በቁጥጥር የዋሉ ኢትዮጵያውያን እስካሁን ከስራ ለመለቀቃቸው ታውቋል።

በከተማዋ የሚኖሩ ኢትዮጵያውያን ለአሜሪካ ድምጽ እንደተናገሩት ኢትዮጵያውያኖቹ በሱዳን የኢትዮጵያ ባለሙሉ ስልጣን አምባሳደር ሽፈራው ጃርሰው ከጠቅላይ ሚኒስትር አብደላ አምዶግ ጋር ተገናኝተው ከመከሩ በኋላ ይፈታሉ ቢባልም እስካሁን እንዳልተለቀቁ ተናግረዋል። ከደር አብዱራህማን ከስምንት ዓመት በላይ በሱዳን ኖረዋል። ባለፈው ታኅሣሥ የአጎቱ ልጅ የሆነው ካሌዳ ሀሰን ከሚሰራበት ቦታ በፖሊሶች ተይዞ መታሰሩን፣ ከዚያም ፍርድ ቤት ቀርቦ የአራት ወር እስራት ወይም የአንድ መቶ ሺህ የሱዳን ፓውንድ ቅጣት እንደተላለፈበት ይናገራል።

በካርቱም የሚኖሩ ትውልድ ኢትዮጵያን ስደተኞች ባለፈው ወር በኢትዮጵያ ዜጎች ላይ እስር ሲበረታ በሱዳን የኢትዮጵያ አምባሳደር ከሀገሩ ጠቅላይ ሚኒስትር አብዱላ ሐምዶክ ጋር ተገናኝተው ከመከሩ በኋላ እስሩ ጋብ ማለቱን ገልጸው ነገር ግን ለትውልድ ኢትዮጵያን ስደተኞች ሲሰጥ የቆየው የመኖሪያ መታወቂያ ፍቃድ አሰጣጥ ግን መቋረጠውን ተናግረዋል። አምባሳደር ሽፍራው ጃርሶ በሱዳን የኢትዮጵያ ባለሙሉ ስልጣን አምባሳደር ናቸው። አንደኛ ፍርድ ቤት አንድ የተፈረደ በኋላ በሀገሩ ህግ መሰረት

ሊሰረዝ የሚችለው ፕሬዚዳንቱ ብቻ ነው ወይም በህባይ ነው። ፕሬዚዳንቱ እና ጠቅላይ ሚኒስትር ለሚመለከተው አቅጣጫ ሰጥቶ ምድራቸው ቀርቦላቸው እንዲለቀቁ የሚል በቃል ሰምተናል። ስለዚህ እሁድና ሰኞ ላይ

ፋይናላይዝ እናደረጋለን የሚል ነገር አግኝተናል። አሁን እየጠበቅ ነው ያለ ነው። አምባሳደር ሽፈራው ኢትዮጵያውያን በኤምባሲው ላይ የሚያቀርቡትን ሰሞታን አጣጥለዋል። ከመቶ በላይ ከታሰሩት ኢትዮጵያውያን ያላቸው ገንዘብ ከፍለው መለቀቃቸውንም አክለው ገልጸዋል። ሌላው ኢትዮጵያን ያነሱት ችግር የመኖሪያ ፈቃድ ወረቀት መከልከል ነው። ሱዳን ከኢትዮጵያ ጋር ባላት መልካም ጉርብትና ለኢትዮጵያውያን ልዩ መኖሪያ ፈቃድ የሚሰጥ ስትሆን፣ በቅርቡ ግን ወረቀቱን ለማግኘት የተመዘገቡ ኢትዮጵያውያን መታወቂያው እንዳልተሰጣቸው ይናገራሉ።

ለዚህስ ምን ምላሽ አለ? ለሚለው አምባሳደር ሽፈራ የሚያገኘው ያገኛል። አንዳንድ አካባቢ ሲኬድ የትም ሀገር እንዳለ ታች ያለው ሰራተኛ የፕሮዳክሽን ነገሮች አሉ። እንደዛ ነገር ሊደረጉ ከመንግስት ጋር እንነጋገራለን። አንዳንዴ ደረሰኝም አይሰጧቸውም፣ እንዲሁ የሚቀበልም አካል አለ። ይሄ ማንኛውም ሀገር ላይ ያለ የመልካም አስተዳደር ችግር ነው።

ከዛ ምልክቶች አሉ። አጠቃላይ ጥናቱ ደብዳቤ ጽፈን አሁን የተስማማ ነው። ከዚህ የተለያየ ሚኒስትር መስሪያ ቤት ነው የሚመለከተው። ማህበራዊ ጉዳይ እኛ ሀገር የሚባለው ዚሌበር የሚባለው ንግድ ሚኒስቴር ይመለከታል። ኢንቴሪየር ሚኒስቴር የሚባል ይመለከታል። እኛ ሀገር ደግሞ የሰላም ሚኒስቴር የሚለውን ነው። እነህ አንድ ጋር ተቀናጅተው ኢሚግሬሽን የሚመለከታል። ተቀናጅተው አትሊስት ወደፊት ሱዳን ውስጥ ያሉት፣ ምክንያቱም ሱዳን ውስጥ ያለ ቀላል አይደለም፣ በቁጥርም ሱዳን ዝም ብላ ሰው ማንም ሀገር እንደዚህ

ሊመጣ የሚያስገባ ሀገር የቱ ሀገር ያለም አይመስለኝም። ሱዳን ለየት ይላል። እስካሁን ሲያደርግ የነበረው አሁን በዛው ደረጃ እያደረግ እያሻሻልና እንዴት እንፈታለን የሚለውን እንደ በሱዳን ተጨባጭ ሁኔታ ምክንያቱም ሱዳንና ኢትዮጵያ ሌበር እንትን በጣም ይፈልጉታል እያንዳንዱ ቤት፣ በየአንዳንዱ ፋብሪካ፣ በየአንዳንዱ ቦታ

ማአት ኢትዮጵያን ታገኛለን። ይህን ሪሲት አጠቃላይ መስመር ለማስያዝ ጥናት አድርጎ ሁለቱ ሀገሮች ተስማምተ መሄድ ስላለበት ያንን ጥናት እያደረግ ነው። በእኛ በኩል እንደ ኤምባሲ ጥናቱን አድርገን ለዋና መስሪያ ቤት አጠቅናል። በቅርብ መጥተው ሁለቱ ሀገር እንደሚነጋገሩ በሚኒስትርን ደረጃ እየጠበቅ ነው ያለ ነው። አምባሳደር ሽፈራው ባለፈው ታህሳስ አንድ ከተያያዙ ከመቶ በላይ ኢትዮጵያውያን ከሰባ በላይ የሚሆኑት አሁንም በካርቱም ኦምዱርማን እስር ቤት እንዳሉም አረጋግጠዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ

And i talk in London, it's my girl. I bet you could But I am for me, so so.

የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል። አድማጮች እስካሁን ድረስ አብራችሁን ስለነበራችሁ በጣም እናመሰግናለን። የዛሬ የቴክኒክ መሐንዲሳችን ዳም ብራውን ነበር። ሀብታሙ ስዩም ሳስተናግዳችሁ አምሽቻለሁ። መልካም ምሽት ይሁንላችሁ። ደህና ደሩ።

Se cantaba a